በምዕራብ ጉጂ በማረሚያ ቤት ተኩስ ታጣቂዎች ስድስት ሰዎች ተገድለው ታራሚዎችን ማምለጣቸው ተገለጠ። የዝርዝሩ ደርሶናል። የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። የዓለም አትሌቲክስ ሻምፒዮና አሸናፊ የሆኑ የትግራይ ተወላጅ አትሌቶች ቤተሰቦቻቸውን አገኙ። ደስታ ወደር የለውም። በጣም ነው የተደሰትኩት። ህልሜን የነበረን የተሳካ ወላጅ ማለት ቀላል አይደለም፣ እና ከወላጆቼ ብን ያደግኩበት አገሬን መጥቼ ሁሉም ህዝቡንም እንዲሁ በማየት በጣም ደስተኛ ነኝ። በጣም ነው የተደሰትኩ። ይህቺ ቀን ከሁለት አመት እዚህ ለመገናኘት ያብቀን አምላክ። በጣም ነው የተተደሰትኩት። አትሌት ጎተይ ቶምንና ወላጅናቷን ነበር ሲገናኙ የነበረውን ሁኔታ የተከታተላችሁት። የዚህንም ዘገባ ቆየት ብለን እናቀርባለን። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ሥራቸውን በኢትዮጵያ ጉብኝት ጀምረዋል። የዚህም ዝርዝር ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 2 2015 ዓ ም ጤና አስጥልኝ። እንደምን አመሻችሁ ክብራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደንኝ፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ጆናታን ወከር ነው የሳምንቱ የዜና አቅራቢያችን እንግዱ ወልዴ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ከልዩ ልዩ ቅንብሮች ጋር አብረናችሁ እናመሻለን። አሁን በቅድሚያ ግን የሰዓቱን የዓለም ዜና እናሰማቸዋለን። መልካም ምሽት። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግድ ወልዴ ነኝ። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ሥራቸውን በኢትዮጵያ ጉብኝት በማድረግ ጀምረዋል ለይፋዊ የስራ ጉብኝት ዛሬ አዲስ አበባ የገቡት የውጭ ጉዳይ ሚኒስትሩ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይታችን በልማት የምንጋራውን ስልታዊ የጋራ ዓላማ እንዲሁም አህጉራዊና ዓለም አቀፋዊ ትብብርን አጉልቶ አሳይቷል ብለዋል ጠቅላይ ሚኒስትሩ ከውይይቱ በኋላ በማኅበራዊ ድረ ገጾቻቸው በጻፉት መልዕክት። የቻይና የውጭ ጉዳይ ሚኒስትር ከአቶ ደመቀ ጋር በነበራቸው ቆይታ ደግሞ ከፊል የዳስረዛ ስምምነት መፈራረማቸው ተገልጿል። በነገ ዕለት ከአፍሪካ ህብረት ባለስልጣናት ጋር ይወያያሉ ተብለው የሚጠበቁት የቻይና የውጭ ጉዳይ ሚኒስትር በመቀጠል አራት የአፍሪካ ሀገራትን ይጎበኛሉ ተብሏል። በህገ ወጥ የሰዎች ዝውውር መረ ውስጥ ተሳትፈዋለው በሚል የተጠረጠረው ኤርትራዊ ተወልደ ጎይቶም ዛሬ የቅድመ ፍርድ ሂደቱን ለመስማት በኔዘርላንድ በሚገኝ ፍርድ ቤት ቀርቧል። አቃቤ ህግ በተጨማሪም የህገ ወጥ ሰዎች አዘዋዋሪ ቡድን መሪ የተባለውንና በቅርቡ በሱዳን የተያያዘውን ሌላ ኤርትራዊ ኪዳኔ ዘካሪያ ሳብተ ማርያም ለኔዘርላንድ ተላልፎ እንዲሰጥ ጠይቋል። ተወልደ ጎይቶም ዛሬ በነበረው የፍርድ ቤት ቆይታ በአስተርጓሚው በኩል ለዳኞች እንደተናገረው ከሳሾቹ በመልክ መመሳሰል ምክንያት እሱን ወንጀለኛ በማድረጋቸው ለዚህ መብቃቱን ተናግሯል። ከሳሽ አቃቤ ሕግ በበኩሉ ትክክለኛው ሰው መያዙን የመሰከሩ ሰዎች አሉኝ ብሏል። የአገሪቱ ብሔራዊ ምርመራ ቢሮ የተወልደ ጎይቶምን ማንነት ለማጣራት ምርመራ በማድረግ ላይ መሆኑ ታውቋል። ተወልደ ጎይቶም ባለፈው ዓመት ከኢትዮጵያ ወደ ኔዘርላንድ ተላልፎ መሰጠቱን የአሶሲትድ ፕሬስ ሪፖርት አስታውሷል። የተበዳ ቤተሰቦች በኔዘርላንድ ስለሚኖሩ ተወልደ ጎይቶምን በኔዘርላንድ ለመክሰስ በቂ ምክንያትና ስልጣን እንዳላቸው የአገሪቱ ባለስልጣናት ተናግረዋል። ተከሳሾቹ በሊቢያ በሚቆጣጠሩት ካምፕ ውስጥ ፍልሰተኞች ላይ ድብደባ፣ ስቃይና አስገድዶ መድፈር ፈጽመዋል ሲል የኔዘርላንድ አቃቤ ሕግ ይከሳል። በኔዘርላንድ የሚኖሩ ቤተሰቦች ፍልሰተኞቹን ለማስለቀቅ ገንዘብ እንዲከፍሉ ተገደዋል። ተከሳሾቹም ፍልሰተኞቹን በጀልባ ወደ አውሮፓ ለማሻገር ሲሞክሩ በርካቶች ባህር ላይ ሞተዋል ሲል አቃቤ ሕግ በተጨማሪ ይከሳል። የተከሳሾቹ ጠበቃ በበኩላቸው የኔዘርላንዱ ፍርድ ቤት ጉዳዩን ለማየት ስልጣን አለው የሚለውን እንደሚሞግቱ አስታውቀዋል። ፍርድ ቤቱ ለመጋቢት 27 ቀን 2015 ተቀጥረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የናይጄሪያ የጸጥታ ኃይሎች በደቡብ የሀገሪቱ ክፍል በሚገኘው ኤዶ ክፍለ ግዛት ውስጥ ባለፈው ቅዳሜ ባቡር ውስጥ እንዳሉ መሳሪያ ባነገቡ ሰዎች ከታገቱት ሰዎች ውስጥ ሰባቱን ማስለቀቃቸውን ዛሬ ተናግረዋል። 24 የሚሆኑት ግን እስካሁን እንደታገቱ ነው። የቪኦኤው ቲሞቲ ኦቢዙ ከስፍራው የላከውን ዘገባ ደረጀ ደስታ ያቀርበዋል። የኤዶ ፖሊስ ቃል አቀባይ ቺድ ንዋቦዞር ዛሬ ማክሰኞ ለቪኦኤ እንደተናገሩት ከተለቀቁት ታጋቾች መካከል አንድ ወንድ፣ ሁለት ሴቶችና አራት ህጻናት ይገኙበታል። ታጣቂዎቹ ከጸጥታ ኃይሎች ሸሽተው ሲሄዱ ጠላፊዎቹ አጋቾቹን ወደ ኋላ ትተዋቸው እንደሄዱም ተናግረዋል። ሰባት ሰዎችን ብቻ ማስለቀቅ የተቻለው በተደረገው ወታደራዊ እንቅስቃሴ ከቁጥቋጦ አድፍጠው የነበሩ ጸጥታ ኃይሎች ጫና ያሰጋቸው አንጋቾች የተወሰኑትን ሰዎች ብቻ ትተው በመሄዳቸው ይመስላል። አሁንም በጫካ ውስጥ አሰሳው የቀጠለ ሲሆን የመርማሪው ፖሊስ ምክትል ኮሚሽነር ጽህፈት ቤታቸውን ወደ ኢጉቤን አዛውረዋል። ታጋቾቹ ወዲያውኑ ወደ ቤተሰባቸው መመለሳቸውን ኗበው ዞር ተናግረዋል። ባለፈው ቅዳሜ ኤኬ 47 ጠመንጃ በታጠቁት ሰዎች ከባቡር ጣቢያው የታገቱት ሰዎች 31 ሲሆኑ መንገደኞቹ ላይ በተከፈተው ተኩስ የተወሰኑ መንገደኞች መቁሰላቸውን ተናግረዋል። የሞተው ሰው አለመኖሩም ጨምረው ገልጸዋል። የአካባቢው ነዋሪ ለአንድ ናይጄሪያ ጋዜጣ እንደተናገሩት ታጋጆቹን ለማስለቀቅ ጠላፊዎቹ ታጣቂዎች 15 ሚሊዮን ዶላር መጠየቃቸውን ገልጸዋል። የፖሊስ ቃል አቀባዩ ኑዋቡዞር የተጠቀሰውን ገንዘብ መጠን ትክክለኝነት አላረጋገጡም። ናይጄሪያ ከቅርብ ጊዜ ወዲህ የገጠሟት ተከታታይና በርካታ ጠለፋዎችን እያስተናገደች ሲሆን ይህ በመጪው የካቲት ወር ከሚካሄደው ምርጫ በፊት ከገጠሟት በርካታ የደህንነት ችግሮች መካከል አንደኛው መሆኑ ተመልክተዋል። ተሰናባቹ የናይጄሪያ ፕሬዚደንት ሙሐሙዱ ቡሃሪ እንደ ኤሮፓ አቆጣጠር በ2015 ለምርጫ በተወዳደሩበት ወቅት እንዲህ አይነቱን የጸጥታ ችግር እንደሚያስወግዱ ቃል ገቡ። ቢሆንም ያንን ባለመፈጸማቸው ከፍተኛ ችግር እየገጠማቸው መሆኑ ተነግረዋል። በሞሮኮ የሚገኘው የግባኝ ፍርድ ቤት ባለፈው ሰኔ ወደ ስፔን በኃይል ለማቋረጥ ሞክረዋል ያላቸው ፍልሰተኞች ላይ የተሰጠውን ቅጣት ወደ ሶስት ዓመት ከፍ አድርጓል። በአብዛኛው ሱዳናውያን የሆኑ 20 የሚሆኑ ፍልሰተኞች ባለፈው ሰኔ ሞሮኮን ከስፔን ጋር በሚያገናኘውና ወደ አውሮፓ በመሬት ለመሻገር ካሉት ሁለት ብቸኛ አማራጮች መካከል አንዱ የሆነውን ኬላ በኃይል ወረው መሊላ ወደተባለችው የስፔን ግዛት ለማቋረጥ ሲሞክሩ ከጠባቂዎች ጋር በተፈጠረ ግብግብ 23 ፍልሰተኞች ሞተዋል። የሰብአዊ መብት ቡድኖች የሟቾቹን ቁጥር 37 ያደርሱታል። በኃይል ለመሻገር በተደረገው ሙከራ ተሳትፈዋል የተባሉ 13 ፍልሰተኞች ባለፈው ነሐሴ በሁለት ዓመት ከስድስት ወር ቢቀጡም የይግባኝ ፍርድ ቤቱ ስድስት ወር ተጨማሪ ቅጣት ጥሎባቸዋል ሲሉ የፍልሰተኞቹ ጠበቃ መናገራቸውን ኤኤፍፒ ዘግቧል። የሞሮኮ ባለሥልጣናት እንደሚሉት በግብግቡ 140 ፖሊሶች ተጎድተዋል። ከዛ ክስተት ወዲህ በደርዘን የሚቆጠሩ ፍልሰተኞች እስከ ሶስት ዓመት በሚደርስ እስራት ተቀጥተዋል። ህብረት ለኮንጎ ልማት ወይም በምጻር ቃሉ ኮዴኮ የተሰኘው የአማጺ ቡድን በሳምንቱ መጨረሻ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ 24 ሲቪሎችን ሳይገደል አይቀርም ሲል የኤኤፍፒ ዜና ወኪል የአካባቢውን ሰዎች ጠቅሶ ዘግቧል። ጥቃቱ ጅጉ በተባለው ግዛት ባለፈው እሁድ መፈጸሙን በአካባቢው የሲቪል ማህበረሰብ መሪ የሆኑት ቻሪት ባንዛ ለኤኤፍፒ ተናግረዋል። ባንዛ እንዳሉት የኮዴኮ ተዋጊዎች በሶስት መንደሮች የሚገኙ ቤቶችን በእሳት አጋይተው 24 ሰዎችን ገድለዋል። መድረስ ያልቻሏቸው መንደሮች በመኖራቸው የሟቾቹ ቁጥር ከዚህም ሊጨምር እንደሚችል የሲቪል ማህበረሰብ መሪው ተናግረዋል። ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው የረድኤት ሰራተኛ ጥቃቱ እንደተፈጸመ ወዲያውኑ አስራ ስድስት አስከሬኖች መገኘታቸውን ተናግረዋል። የሟቾችን ቁጥር በራሱ ማረጋገጥ እንዳልቻለ ኤ.ኤፍፒ በሪፖርቱ ጠቁሟል። የኮዴኮ ተዋጊዎች ጥቃቱን የፈጸሙት የእነርሱ ጎሳ አባል የሆነ አንድ መምህር በመገደሉ ምክንያት በበቀል ተነሳስተው ሳይሆን አይቀርም ሲሉ በአካባቢው የሚገኙ የሰብአዊ መብት ተቆርቋሪ ተናግረዋል። ኮዴኮ እና ሌሎች በደርዘን የሚቆጠሩ በምስራቅ ኮንጎ የሚገኙ አማጽያን በቅርቡ በኬንያ የሰላም ውይይት አድርገው እንደነበር ይታወሳል። ቻይና የዜሮ ኮቪድ ፖሊሲዋን ማላላቷን ተከትሎ በደቡብ አፍሪካ የጆሃንስበርግ አክሲዮን ገበያ በማዕድንና ቴክኖሎጂ ዘርፍ ከፍተኛ እድገት ማሳየቱን የሮይተርስ ዘገባ አመለከተ። ጭማሪው እስካሁን ያልታየ ነው ተብሏል። ቻይና እንደገና ድንበሯን በመክፈቷና የአሜሪካው ፌዴራል ግምጃ ቤትም የወለድ መጠን ጭማሪውን ገታ ያደርገዋል የሚለው ተስፋ የጆሃንስበርግን አክሲዮን ገበያ እንዳነቃቃው ለማወቅ ተችሏል። የማዕድን ገበያው 2.35 በመቶ ጭማሪ አሳይቷል። ጭማሪው የታየው የዜሮ ኮቪድ ፖሊሲዋን በመተዋ የቻይና ኢኮኖሚ እመርታ ያሳያል በሚል ተስፋ እንደሆነ የሮይተርስ ዘገባ አመልክቷል። ሁለት የቴክኖሎጂ ኩባንያዎች አክሲዮንም 3.92 በመቶ እና 3.86 በመቶ ጭማሪ ማድረጉን ሪፖርቱ በተጨማሪ ጠቁሞ የደቡብ አፍሪካ የመገበያያ ገንዘብ ራንድም በምንዛሪ ረገድ ጥንካሬ እየጨመረ ነው ብሏል። በመጨረሻም አድማጮች፣ ኢራን በተቃውሞ የተሳተፉ ሰዎችን በሞት መቅጣቷ ዓለም አቀፍ የሰብአዊ መብት ሕግን የጣሰ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ቮልከር ቱርክ ዛሬ አስታውቀዋል። የሕግ ሂደትን እንደ መሳሪያ በመጠቀም በተቃውሞ የተሳተፉ ሰዎችን በሞት መቅጣት በመንግስት እንደሚፈጸም ግድያ ይቆጠራል ብለዋል። ቮልከር ቱርክ ሂጃብ በሚገባ አልተከናነበችም በሚል ባለፈው መስከረም የ22 ዓመቷ ማሳ ማኔ በፖሊስ እጅ ከሞተች ወዲህ በኢራን ከፍተኛ ተቃውሞ ሲነሳ እስካሁን የኢራን ከፍተኛ ፍርድ ቤት አራት በተቃውሞ የተሳተፉ ሰዎች ላይ የሞት ቅጣትን አስተላልፎ ተፈጻሚ አድርጓል። የኢራን ፍርድ ቤት ግለሰቦቹ የጸጥታ ኃይሎችን በማጥቃታቸው ተከሰዋል ቢልም ተመድ ግን በጥድፊያና በዝግ የተደረገ ያለውን የፍርድ ሂደት ተችቷል። የተመድ የሰብአዊ መብት ቢሮ አክሎም ሁለት የማይቀሩ የሞት ቅጣቶች በቅርቡ እንደሚፈጸሙ መረጃ አለኝ ብሏል። ኢራን የሞት ቅጣቱን አሁኑኑ አቁማ ለህዝቡ ጥያቄ መልስ እንድትሰጥ ቮልከር ቱርክ ጥሪ አቅርበዋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችሁ ልትቆዩ ጋብዛለሁ። መልካም ምሽት። ጤና ይስጥልኝ። ክብራትና ክብራን እንግድ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥር ሁለት 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጃን ራይደር ነው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የማህበራዊ ትስስር ገጾቻችን አሰናጇ ደግሞ አባየሁ ግባዩ ናት። አሁንም በቀጥታ ወደ ዕለቱ አቢረስ ማረሚያ ቤት ተኩስ ታጣቂዎች ስድስት ሰዎች ገድለው ታራሚዎችን ማስመለጣቸው ተዘገበ። ባለፈው እሁድ በምዕራብ ጉጂ ቡሌ ሆራ ከተማ በዞኑ ማረሚያ ቤት ላይ በተፈጸመ ጥቃት ስድስት ሰዎች ተገድለው በርካታ ታራሚዎችም ከማረሚያ ቤቱ እንዲያመልጡ መደረጉን የአካባቢው ነዋሪዎችና ባለስልጣናት ተናገሩ። አቶ ግርጃ ኡራጎ የቡሌ ሆራ ከተማ ምክትል ከንቲባ፣ የኦነግ ሸኔ ያሏቸው ታጣቂዎች በምስራቅ ጉጂ ዞን ማረሚያ ቤት ላይ በከፈቱት ተኩስ አምስት ሰዎችን ገድለው ከአምስት መቶ ታራሚዎች በላይ እንዲያመልጡ ማድረጋቸውን ለአሜሪካ ድምፅ ገልጠዋል። ነዋሪዎች አሁን በከተማዋ ያለው ሁኔታ መረጋጋት እንደማይታይበት ሲናገሩ የከተማዋ አስተዳደር ግን አሁን በከተማዋ የሚያሰጋ ነገር የለም ማለቱን ገልጦ ገልሞ ዳዊት ተከታዩን አድርሶናል። እሁድ ታህሳስ 30 2015 ዓ ም ቡሌሆራ ጎረጉድና ቀበሌ በሚገኝ የምዕራብ ጉጂ ዞን ማረሚያ ቤት የኢትዮጵያ መንግስት በአሸባሪነት የተፈረጃቸውና ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂዎች አደረሱት በተባለው ጥቃት የጸጥታ ኃይሎችን ጨምሮ ቢያንስ አምስት ሰዎች መገደላቸውንና ታራሚዎችን ማምለጣቸውን ነዋሪዎችና የከተማው ምክትል ከንቲባ ገልጸዋል። አንድ ስማቸው እንዲገለጽ ያልፈለጉ የቡሌ ሆራ ጎሮ ጉድና ቀበሌ ነዋሪ ስለ ሁኔታው በስልክ ሲያብራሩ ሩያ ሰንበታ ገልገላ አልካኒ ኬሰሳት ጦርባ ሲ ደቂቃ እሁድ ምሽት ሰባት ሰዓት ከአስር ደቂቃ አካባቢ ነው የተኩስ ድምጽ የሰማ ነው። ተኩሱም ጎሮ ጉዲና ቀበሌ ከሚገኘው ማረሚያ ቤት አካባቢ ነው የተሰማው። ያለ ጸጥታ ኃይሎች መንቀሳቀስ ስለማይፈቀድ በዚያን ጊዜ ወጥቶ ማየት አይቻልም ነበር። እናም ተኩሱ እስከ ምሽቱ ዘጠኝ ሰዓት ይሰማ ነበር። ተኩሱን ሸኔና የኦሮሞ ነጻነት ታጣቂዎች ናቸው የከፈቱት ሲባል ነበር። የመንግስት የጸጥታ ኃይሎች ደግሞ ሲከላከሉ ነበሩ። በዚህ ጥቃት በማረሚያ ቤቱ የነበሩ ታራሚዎች ማምለጣቸውን ስድስት ሰዎች ደግሞ መሞታቸውን በነጋታው ሰማን። የሰዎችን አስከሬንም አይተናል። ሰኞ ጠዋት የከተማዋ መውጫ አካባቢ መንገዶች ዝግ ነበሩ። እኚህ የቡሌሆራ ከተማ ነዋሪ ታጣቂዎቹ ይህን ጥቃት ከፈጸሙና ታራሚዎቹን ካስመለጡ በኋላ መሰወራቸውን ገልጸው የጸጥታ ኃይሎችን በነጋታው በከተማዋ በስፋት ሲንቀሳቀሱ ነበር ብለዋል። ሌላኛው የቡሌሆራ ከተማ ነዋሪም ባለፈው እሁድ ጥቃት መፈጸሙን እና ከተማዋም አሁን ስላለችበት ሁኔታም ተናግረዋል። ከሞቱት መካከል ሶስት ሴትና ሁለት ወንድ የፖሊስ አባላት ናቸው። አንድ ሰው ደግሞ በፈቃደኝነት ለጥበቃ ስራ የወጣ ሰው ነው። የከተማዋ ሁኔታ አሁንም በጣም አስፈሪ ነው። ወደ መሀል ከተማ ዘልቀን ለመግባት ራሱ በጣም ፈርተናል። አስጊ ነው። የቡሌ ሆራ ከተማ አስተዳደርም ድርጊቱ መፈጸሙን አረጋግጠዋል። አቶ ግርጃ አውራጎ የቡሌ ሆራ ከተማ ምክትል ከንቲባ እሁድ ታህሳስ 30 ተፈጸመ በተባለ ጥቃት አምስት ሰዎች መገደላቸውንና ከአምስት መቶ በላይ ታራሚ ከማረሚያ ቤት ማምለጡን ለቪኦኤ ተናግረዋል። ይህ ማረሚያ ቤት ቡሌሆራ ከተማ ጠረፍ ላይ ነው የሚገኘው። ማታ ኦነግ ሸኔዎች ከውስጥና ከውጭ ተቀናጅተው በከፈቱት ጥቃት አምስት ሰዎችን ገድለዋል። ከዚህም በተጨማሪ በሕብረተሰቡ ላይ ወንጀሎችን በመፈጸም የተለያየ የእስራት ጊዜ የተፈረደባቸው ከአምስት መቶ በላይ የሚሆኑ ታራሚዎችን ከማረሚያ ቤቱ አስመልጠዋል። ተኩሱም እስከ ሌሊቱ ስምንት ሰዓት ነው የቀጠለው። አቶ ግርጃ በአካባቢው በተከፈተው ተኩስ የቆሰሉት ሁለት ሰዎችም አሁን በቡሌ ሆራ ሆስፒታል ሕክምና ላይ መሆናቸውንም አክለው ተናግረዋል። ኦፌገናውን ቱሬ ይራል በእርግጥ ጥንቃቄ ነበረ። የሚንቀሳቀሱት ምቹ ሁኔታዎችን ሲያገኙ ነው። ያው መረጃ የሚያቀብላቸው አካል አለ። የበዓል ቀንም ስለነበረ ያንንም አጋጣሚ ተጠቅመዋል። ነገር ግን በማረሚያ ቤቱ አካባቢ ጠባቂዎች ቢኖሩም ባልተጠበቀ መንገድ ገብተው ነው ይህን ጥቃት ያደረሱት። አቶ ግርጃ ጥቃት አድራሾቹ በቁጥጥር አለመዋላቸውን ገልጸው፣ ነገር ግን ካመለጡት የህግ ታራሚዎች እስካሁኑ ከስልሳ በላይ ሰዎች ለህግ አስከባሪዎች እጅ መስጠታቸውን፣ ከተማዋም አሁን ወደ ሰላማዊ ሁኔታ ተመልሳለች ብለዋል። የአሜሪካ ድምፅ የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢን ለማናገር ያደረገው ሙከራ እስካሁን አልተሳካም። ነገር ግን የአማጽያኑ ቃል አቀባይ መሆናቸውን የሚገልጹት ወዳ ተርቢ ከዚህ በፊት የሽምቅ ተዋጊ ቡድኑ አባላት በወለጋ ዞኖች ተመሳሳይ ጥቃት ከፍተው የፖለቲካ እስረኞች ብሎ የገለጹትን አካላት ከማረሚያ ቤቶች ማስመለጣቸውን ለቪኦኤ መግለጻቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከጅማ። ጤናለሁ። ገልሞ አድማጮች፣ ለተከታዩ ዘገባ ደግሞ ወደ አዲስ አበባ ነው የምንመለሰው። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ስራቸውን በኢትዮጵያ በሚያደርጉት የስራ ጉብኝት ጀምረዋል። ለይፋ የስራ ጉብኝት ዛሬ አዲስ አበባ የገቡት የውጭ ጉዳይ ሚኒስትሩ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውም ተዘግቧል። ውይይታቸውን በልማት የምንጋራው ስልታዊ የጋራ አላማ እንዲሁም አጉራዊና ዓለም አቀፋዊ ትብብርን አጉልቶ አሳይቷል ብለዋል። ጠቅላይ ሚኒስትሩ ከውይይቱ በኋላ በማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ። የቻይናው የውጭ ጉዳይ ሚኒስትር ከአቶ ደመቀ ጋር በነበራቸው ቆይታ ደግሞ ከፊል የእዳ ስረዛ ስምምነት መፈራረማቸው ተገልጠዋል። ነገ ከአፍሪካ ህብረት ባለስልጣናት ጋር ይወያያሉ ተብሎ የሚጠበቁት የቻይና የውጭ ጉዳይ ሚኒስትር ቀጥሎም ወደ ሌሎች አራት የአፍሪካ ሀገሮች ለሚያደርጉት ጉብኝት ወደዚያው ያመራሉ ተብሎ ይጠበቃል። ኬንያ ባተና ያጠናቀረው። ከጥቂት ቀናት በፊት ታኅሳስ 21 የቻይና ውጭ ጉዳይ ሚኒስትር ሆነው የተሾሙት ቺን ጋንግ ከሹመታቸው በኋላ የመጀመሪያ የውጭ ጉብኝታቸውን በአፍሪካ የጀመሩ ሲሆን ኢትዮጵያን ቀዳሚ መዳረሻቸው አድርገዋል። ሚኒስትሩ በኢትዮጵያ ለሚያደርጉት ይፋዊ የሥራ ጉብኝት ዛሬ ጥር ሁለት ጠዋት ላይ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል ተደርጎላቸዋል። ከውጭ ጉዳይ ሚኒስትርነታቸው በፊት በዩናይትድ ስቴትስ የቻይና አምባ ደር ሆነው ሲያገለግሉ የነበሩት ቺንጋንግ በዛሬው የኢትዮጵያ ውሏቸው ከጠቅላይ ሚኒስትር አብይ አህመድ እና ከምክትላቸው አቶ ደመቀ ጋር ተወያይተዋል። ውይይታቸው በሁለትዮሽና ዓለም አቀፋዊ የጋራ ጉዳዮች ላይ ያተኮረ መሆኑን ከውይይቱ በኋላ በማህበራዊ ድረገጾቻቸው ላይ ባሰፈሩት አጭር ጽሑፍ የገለጹት ጠቅላይ ሚኒስትር አብይ የሁለቱ ሀገራት ግንኙነት አሁንም ጸንቶ ቀጥሏል። የዛሬው ውይይታችን ይህንን እና በልማት የምንጋራውን ስልታዊ የጋራ ዓላማ እንዲሁም አህጉራዊና ዓለም አቀፋዊ ትብብርን አጉልቶ አሳይቷል ብለዋል። የቻይና ውጭ ጉዳይ ሚኒስትር ከአቶ ደመቀ መኮንን ጋር በነበራቸው ቆይታ ደግሞ የሰሜን ኢትዮጵያን ጦርነት ት በሰላም ለመቋጨት በተፈረመው የሰላም ስምምነት ላይ መወያየታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በውይይታቸው ወቅት አቶ ደመቀ ለቻይናው ውጭ ጉዳይ ሚኒስቴር በሰጡት ማብራሪያ በፕሪቶሪያ የተፈረመው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን መንግስት በቁርጠኝነት እየሰራ ይገኛል ማለታቸውንም ሚኒስቴሩ ጠቅሷል። ሁለቱ ሚኒስትሮች ከፊል የእዳ ስረዛ ስምምነት መፈራረማቸውንም ነው የኢትዮጵያ ውጭ ጉዳይ ሚኒስቴር የገለጸው። ይሁን እንጂ የሚሰረዘው የእዳ መጠን ምን ያህል እንደ ሆነ በግልጽ የተባለ ነገር የለም። የቻይናው የውጭ ጉዳይ ሚኒስትር ቺንጋንግ በነገው እለት ደግሞ በሀገራቸው ድጋፍ በተገነባው የአፍሪካ ህብረት ዋና መስሪያ ቤት ተገኝተው ከህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና ሌሎች የህብረቱ ባለስልጣናት ጋር እንደሚወያዩ ተገልጿል። የስራ ዘመናቸውን ወደ አምስት የአፍሪካ ሀገራት የአንድ ሳምንት ጉብኝት በማድረግ የሚጀምሩት አዲሱ የቻይና ውጭ ጉዳይ ሚኒስትር ከኢትዮጵያ በመቀጠል በጋቦን፣ አንጎላ፣ ቤኒን እና ግብፅ ጉብኝት እንደሚያደርጉ የሚኒስቴር መስሪያ ቤታቸው መረጃ ያመለክታል። ባለፉት 33 ዓመታት ቻይናን በውጭ ጉዳይ ሚኒስትርነት ያገለገሉ ባለስልጣናት በሙሉ በየአመቱ የሚያደርጉትን የውጭ ጉብኝት አንድ ብለው በአፍሪካ ሲያደርጉ እንደቆዩ የገለጹት የአገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌንቢን አዲሱ የውጭ ጉዳይ ሚኒስትርም የቀደምቶቻቸውን ፈለግ በመከተል ላይ ናቸው ማለታቸውን አሶሽትድ ፕሬስ ዘግቧል። ይህም ቻይና ከአፍሪካ ጋር ላላት የቆየ ወዳጅነትና ለቻይና አፍሪካ ግንኙነት እድገት ትልቅ ቦታ እንደምትሰጥ የሚያሳይ ነው ሲሉ ቃል አቀባዩ ሰኞ ዕለት በሰጡት መግለጫ መናገራቸውንም ዘገባው ያመለክታል። ቻይና በአፍሪካ ያላትን ተጽዕኖ ለመገዳደር ጥረት በማድረግ ላይ የምትገኘው ዩናይትድ ስቴትስ በታህሳስ ወር የመጀመሪያ ቀናት የአፍሪካ መሪዎችን ዋሽንግተን ጋብዛ ባካሄደችው የዩኤስ አፍሪካ መሪዎች ጉባኤ ላይ ፕሬዚደንት ጆ ባይደን ከአፍሪካ ሀገራት መሪዎች ጋር በበርካታ የትብብር ጉዳዮች ላይ መወያየታቸው የሚታወስ ነው። የአፍሪካ ዋና የንግድ አጋር የሆነችው ቻይና በአህጉሪቱ መሰረተ ልማትና የማዕድን ፕሮጀክቶች ላይ በከፍተኛ ደረጃ ኢንቨስት ማድረጓም ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የመጽሔቱ የትንታኔ ዘገባ ይቀጥላል። አሁን ደግሞ ወደ መቀሌ እንሻገራለን። የዓለም አትሌቲክስ ሻምፒዮና አሸናፊ የሆኑ የትግራይ ተወላጆች አትሌቶች ቤተሰቦቻቸውን ማግኘታቸውን ይመለከታል። በጦርነቱ ሳቢያ ከቤተሰቦቻቸው ጋር በአካል ሳይተያዩና በስልክም ሳይነጋገሩ ሁለት ዓመታት ያሳለፉት የትግራይ ተወላጅ አትሌቶች ዛሬ ከቤተሰቦቻቸው ጋር ተገናኝተዋል። ቤተሰቦቻቸውና የክልሉ አመራሮች በመቀሌው የአሉላ አባነጋ አውሮፕላን ማረፊያ አትሌቶቹ ለአትሌቶቹ አቀባበል አድርገዋል። ሁልጌታ ጽበሀ ከመቀሌ ተከታትሎት ይህን አድርሶናል። በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ የሚመራ ልኡክ አትሌቶቹን ከቤተሰቦቻቸው ጋር ለማገናኘት ዛሬ መቀለ ከተማ ገብቷል። አምሳ ሶስት አባላት የያዘው ይህ ቡድን በዩናይትድ ስቴትስ ኦሪገን ላይ በተካሄደው የዓለም አትሌቲክስ ሻምፒዮና አሸናፊዎች የነበሩት ለተሰንበት ግዳይ፣ ጎተይቶም ገብረስላሴና ጉዳፍ ጸጋይ ያካተተ ነው። አትሌት ጎተይቶም ገብረስላሴ በኦሪገን በማራቶን የወርቅ ሜዳሊያ ስታሸነፍ በእንባ ቤተሰቦቿ ይህ ደስታ ሳ ከኔ ጋር ቢጋሩት ብላ ነበር። ወላጆቿ ለማግኘት የምታስመዘግበው ድል ሙሉ ደስታ እንዳይሆን ሲያደርግ ነበር ብላለች። እኔ በውድድሩ ያስለምድኳቸው ነገር ነበረ ወላጆቼ ሲሸነፍም ሳሸንፍም አሸንፍ ያለው እንደዚህ ሁኛ ያለ እያልኩ እደውል ነበረ። ይሄንን ሳጣ ነውና የበለጠ ይሄ በትልቅ ዓለም ሻምፒዮን ለመጀመሪያው ነው። ዓለም ሻምፒዮን ያክል አሸንፌ ወላጆች ሳይሰሙ ደስታውን ዝብርቅ ሆነብኝ። ማለት ዓለም ሻምፒዮን ቀላል አይደለም። ስታሸንፍ ትደሰታለ። ደስታውን ግማሽ ሲሆንብህ ደግሞ ታዝናለ። ማለት አባት እናትን ለማያዩበት እዚህ ነው። ትሬኒንግ ስሰራ ሰራ አይነበርኩት የመሰረቱ ክለቤም እዚህ ነበረ እና ህዝብም በሙሉ ግማሽ ግማሽ ሲሆንብህ በጣም ያስለቅሳል። በጣም ያሳዝናል። እውነት ለመናገር እኔ እንደ መልእክት ነበር ያስተላለፍኩት። እምባይም በመልእክት ነበር ያስተላለፍኩት። ሰላም ይሄ ሰላም መጥቶ ሁላችን በወላጅ እንድንገናኝ የእኔ አባት እናት ከሌላው ተለይቶ አይደለም እንደ ማንኛው አባት እናት ናቸው ማስበው። እኔ ግን ይህ መልእክት ለእኔ ትልቅ ነገር ነው ትልቅ ሰርተዋል ብዬ ደግሞ ተስፋ አረጋለሁ። ዛሬ ጥር 22/2015 ዓ.ም በመቀለ አሉላ አባነጋ ኤርፖርት ከሁለት ዓመት በኋላ ቤተሰቦቿ በአካል ማግኘቷ እንዳስደሰታት አትሌት ጎቴቶም ገልጻለች። ደስታዬ ወደር የለውም በጣም ነው የተደሰትኩት። ህልሜን የነበረን የተሳካ ወላጅ ማለት ቀላል አይደለም እና ከወላጆቼ እብን ያደግኩበት አገሬን መጥቼ ሁሉም ህዝቡን ነው እንዲሁ ነው በማየቴ በጣም ደስተኛ ነኝ። ናፍቆቴን የነበረው የሁሉም ህዝብ ለሚናፍቀው ነማት ከወላጅ መለየት ማለት ቀላል አይደለም። አንድ ቀን ሰላም ሆኖ ከወላጆች ጋር ለመገናኘት ነበረ ምኘቴን እግዚአብሔር ይመስገን ያ ምኘቴ ተሳካልን ብዬ ነማስ ባለፈው ሐምሌ ወር የስልክና የአየር ትራንስፖርት ባልነበረበት አትሌት ጎቴይቶም የዓለም ሻምፒዮና ድል ስታስመዘግብ የወላጅ እናቷ ወይዘሮ ብርሃይቱ ካሳ ስሜት ምን እንደሚመስል ለመጠየቅ ወደ ትውልድ መንደሯ እንደርታ ወረዳ ማይቀያህ ተጉዘን ነበር። በዛን ጊዜ ልጃቸው ለማግኘት እንደሚናፍቁ ገልጸውልን ነበር። በዛሬው እለትም ልጃቸው በማግኘታቸው እንደተደሰቱ ወይዘሮ ብርሃይቱ ተናግረዋል። በጣም ነው የተደሰትኩ። ይህቺ ቀን ከሁለት ዓመት እዚህ ለመገናኘት ያብቀን አምላክ በጣም ነው የተደሰትኩት። ከሁለት ዓመት በፊት ካሸነፈት ከውጭም ደውላ ነው የምትነግረው የነበረች፣ እየደውለች ነው የምትነገር ነበር። ና ከሱ አዲስ አበባ ከገባች ደማ ወዲያው መቀለ ነው የምትመጣው የነበረችው፣ ወላለጃችው ለማግኘት ወዲያው አዲስ አበባ ከገባች ወዲያ ወደ መቀለ ነው የምትመጣው። ለእኛ አግኝቻ ትመልሳለች። ከሱ ደማ ከምሽቱ ሶስት ሰዓት እሷ ደማ አልደወለችም አትተኛም፣ እኛ ደማ ለእሷ ሳናገኝ አንተኛም። ሁሉም ጊዜ ሶስት ሰዓት ከምሽት ነው የምትደውል የነበረችው። በዚህ እን ስንገናኝ ነው የነበር ነው። ከሁለት አመት ወዲህ ግን ስልክም እዛ ነው ታውቃላችሁ። በአካል በአካልም የለም ዝም ሞዝም ነው የነበረው። በጣም ተደስቻለሁ። ሰላም በመኖሩ ነው ከልጄ ጋር የተገናኘሁት ያሉት ወይዘሮ ብርሃይቱም ሌሎች እናቶች ልጆቻቸው ጋር እንዲገናኙ ሙሉ ሰላም እንዲሰፍንም ሰላሙ እንጠብቀው ብለዋል። ሰላሙ እንዲቀጥል በተለይ ለእናት ለእናት የሰላም ወሰን የለው። የሰላም ለመቀጠል ሁላችን ለሰላም ዘብ ንቁ፣ ለሰላም እንጸልይ፣ ለሰላም እንስበክ ባለንበት ቦታ ሆነን ሁላችን ነው። እናት እናት መቼም መግለጽ የለውም የእናት ኑሮ የእናት ኑሮና መግለጽ የለውም። ሁላችንም ዘብ ንቁም ለሰላም ነው የሚለው የአትሌት ጎቴ ቶም አባት አቶ ገብረስላሴ ተፈለዝጊ በበኩላቸው ሐጓሰ ወሰን የውሉን አነ ምስ ደቀይ ብማዕዶ ላወኮኹ ብማዕዶ ደስታይ ወደር የለውም እኔ ከልጆቼ ጋር በሩቅ እየተለቃቀስን እሷ ወንድሞቿ ይዛ ስታለቅስ እዚህ ሁነን ሁለት ዓመት ተለያይተን በጣም ይሰማይ ነበር። አሁን ግን ስሜቱ ወደ ሰላምና ወደ ደስታ ተቀይሯል። ሙሉ ሰላም ያድርግልን። ይህ እርቅ ያመጡ ሰዎች ሙሉ ክብር ይድረስልኝ። በጣም ነው ደስ ያለኝ ነው ያሉት። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ ሰላም መስፈኑ መምጣት ችለናል። ይህ እንዲሆን ላደረጉ ሁለቱም አካላት ምስጋና ይገባቸዋል ብላለች። ከጦርነቱ ተምረናል። በቀጣይ ነገሮች በሰላማዊ መንገድ ሊፈቱ ይገባል በማለት ተናግራለች። ወደ መቀለ የመጡበት አላማም እነዚህ አትሌቶች ቤተሰቦቻቸውን እንዲያዩ፣ የተወለዱበትን ሀገር እንዲያዩ፣ ዘመድ አዝማድ እንዲያዩ ሁለት ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር በሙያ እገዛ ነው፣ በፋይናንስ ነው በቁሳቁስ ነው የምለውን ነገር ነው እንደዚሁም ደግሞ አጠቃላይ ከቢሮ ትግራይ ብሔራዊ ክልላዊ የስፖርት ቢሮ ኃላፊዎች ጋር እንደዚሁ ስለ አትሌቲክስ እንድናወራ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሌሎች የክልሉ አመራሮች ጋር በመሆን ለአትሌቶቹ አቀባበል አድርገዋል። ወይዘሮ ፈትለወርቅ ስፖርት ዘር፣ ሃይማኖት የማይመርጥ ለአንድነትና ፍቅር የቆመ ነው ብለዋል። አትሌት ደራርቱ ብዙዎች ጦርነት ሲያነሱ ሰላም እንዲሰፍን በመስበኳ ክብር አለን ብለዋል። የአትሌት ለተሰንበት ግዳይ አሰልጣኝ ሀይለ እያሱ በበኩሉም ወደ ትግራይ በመምጣቱ እንዳስደሰተው ገልጾ ሆኖም በጦርነቱ ወላጅናቱ በመድኃኒት እጦት በማጣቱ እዚህ ሊያገኛቸው ባለመቻሉ ሀዘን እንደተሰማው ገልጿል። ሰላም ልብ ፈጠሩ ልብ ፈጠሩ ሰባት ከመስግን ወደልኝ ናብ ዓደይ ምምጻኢ ድማ ብጣዕሚ ከመስግን ግን አድኻን አድኻን ሓደ እዩ ሰላም ያመጡ ሰዎች ላመሰግናቸው እፈልጋለሁ ወደ አገሬ በመምጣቴ ደግሞ በጣም ነው ማመሰግነው ሆኖም እናትና አገር አንድ ናቸው ባጋጠመው ሊሆን በማይገባው ሁኔታ እናቴ በመድኃኒት እጦት ምክንያት መሞቷ ነግረውኛል ነው ያለው አትሌት ለተሰንበት ግዴ በበኩሏ ከጦርነቱ በፊት ልምምድ የምታደርገው እዚህ ትግራይ ውስጥ እንደነበረ ገልጻ ከሁለት ዓመት በኋላ መምጣቷ እንዳስደሰታት ተናግራለች ስፖርት ንሰላም ስለዝኾነ ስፖርት ህዝውን ስፖርት ለሰላም ስለሆነ ስፖርት ለአንድነት ስለሆነ ባለፈው የወደሙት ወደ ተሻለ ልማት ለመቀየር ሁሌ ዝግጁ ነኝ። ሌሎች በዚህ እንዲሰለፉ ለማድረግም ድርሻዬ እንደምወጣ ቃል እገባለሁ ነው ያለችው። አትሌቶቹና የአትሌቲክስ አመራሮችና ባለሙያዎቹ ለአንድ ቀን በመቀለ ከተማ ያካሄዱት ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ከተፈረመ በኋላ በትግራይ ክልል አገልግሎት አቋርጠው ከነበሩት የጤና ተቋማት ውስጥ 36ቱ የጤና ተቋማት ወደ ስራ መግባታቸውን የጤና ሚኒስትሯ ዶክተር ሊያ ታደሰ የተናገሩትን ይመለከታል። የሚኒስትር መስሪያ ቤታቸው በኢትዮጵያ የተለያዩ አካባቢዎች በግጭት ሳቢያ የወደሙ የጤና ተቋማትን መልሶ የመገንባት ስራ እየተከናወነ መሆኑንም አመልክተዋል። ሚኒስትሯል ዛሬ ለጋዜጠኞች በሰጡት መግለጫ በትግራይ፣ በአማራ፣ በአፋር፣ በኦሮሚያ፣ ቤኒሻንጉል ጉሙዝና ሌሎች ክልሎች ውስጥ የተጎዱትን የጤና ተቋማት መልሶ የመገንባቱ ስራ እንደቀጠለም አመልክተዋል። ፀሐይ ዳምጠው ተከታትለዋለች። የጸጥታ ችግር በተከሰተባቸው የተለያዩ የኢትዮጵያ አካባቢዎች በሺዎች የሚቆጠሩ የጤና ተቋማት መውደማቸውን የጤና ሚኒስቴር ሲገልጽ ቆይቷል። በዚህም ምክንያት ህብረተሰቡ ተገቢ የጤና እንክብካቤ ሳያገኝ መቆየቱም ጠቁሟል። ይህም ሆኖ የጤና ሚኒስቴር ህብረተሰቡ የጤና አገልግሎት እንዲያገኝ ለማድረግ በተለያዩ የሀገሪቱ ክፍሎች የወደሙ የጤና ተቋማትን መልሶ የመገንባት ተግባር እያከናወነ መሆኑን ነው የጤና ሚኒስትሯ ዶክተር ሊያ ታደሰ የጠቀሱት። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት መፈራረሙን ተከትሎ በትግራይ ክልል የተለያዩ ዞኖችና ከተሞች የሚገኙ የጤና ተቋማት ስራ መጀመራቸውን ዶክተር ሊያ አስረድቷል። በትግራይ ክልል ሰብአዊ አገልግሎቶችን ለመስጠትና የጤናው ስርዓት ወደነበረበት እንዲመለስ ለማስቻል ከሚመለከታቸው ባለድርሻ አካላትና ከሌሎች ሴክተሮች ጋር በመሆን እቅድ ተዘጋጅቶ ወደ ተግባር ተገብቷል። ጤናን በተመለከተ እየተከናወኑ ያሉ ተግባራትን በጤና ሚኒስትር የሚመራ የጤና የድንገተኛ ጤና ና መልሶ ማቋቋም ቡድን ከብሔራዊ አስተባባሪ ኮሚቴው ጋር በቅንጅት እየሰራ ይገኛል። ከጤና ሚኒስቴርና ተጠሪ ተቋማት የተውጣጡ እንግዲህ እስካሁን ከ ከሰላሳ በላይ የሚሆኑ የተለያዩ ቡድኖች በአላማጣ፣ በኮረም፣ ሽሬ፣ አክሱም አድዋ ላይ በሁለት ዙር በማሰማራት ጤና አገልግሎቶች ተመልሰው እንዲጀምሩ ለማድረግ ተቋማትን የመደገፍ ስራ እየሰሩ ቆይተዋል። አሁንም እየሰሩ ይገኛሉ። በተለይ ሰላሳ ሶስት የሚሆኑ ጤና ተቋማት በአክሱም የሚገኘው የደን ባንክ ና ሌሎች ተፈናቃዮች ያሉባቸው መጠለያዎችም ላይ ዳሰሳ ለማድረግ ተችሏል። በተለይ ባላማጣና ሽሬ ኮሪደር ላይ በእነዚህ ቅድም በጠቀስኳቸው ከተሞች አክሱምና አድዋን ጨምሮ ወደ ስራ ሰላሳ ስድስት ተቋማት ተመልሰዋል። ከነዚህ ውስጥ 12 ሆስፒታሎች እና 28 ጤና ጣቢያዎች ናቸው። በእነዚህ ተቋማት ውስጥ ከሚሰሩ ሰራተኞች ከ95 በመቶ በላይ የሚሆኑት ወደ ስራ ተመልሰዋል። ሚኒስትሯ አክሎም ወደ ትግራይ ክልል የሚላክ የመድኃኒት ስርጭት መጀመሩንም ተናግረዋል። እነዚህ ተቋማትን ባሳለፍነው አንድ ወር ከ14986 አካባቢ የሚሆኑ ህብረተሰብ ክፍሎችን አገልግሎት ሰጥተዋል። የጤና አገልግሎቶችን ለማስጀመር የመድኃኒትና የሕክምና ግብአቶች ስርጭት ነው። ከዚህም አንጻር ከጎንደር መድኃኒት አቅራቢ አገልግሎትና ከማዕከላዊ ከሆነው በተለያዩ ዙሮች በሽሬ ኮሪደርና በአላማጣና ኮረም ኮሪደር እንዲደርሱ ተደርገዋል። በመጀመሪያው ዙር 19 ሚሊዮን 72402 ብር የሚያወጣ የህይወት አድን መድኃኒቶች እና ግብአቶች ወደ ሽሬ ማከማቻ የኢትዮጵያ መድኃኒት አቅራቢ አገልግሎት ቅርንጫፍ ለማድረስ እና በዛ ስርጭት እንዲደረግ እነዛ አካባቢዎች ለማድረግ ተችሏል። በተመሳሳይ ከደሴ ቅርንጫፍ ደግሞ ባላማጣና አካባቢ ባሉ ወደ 30 ሚሊዮን 212611 ብር የሚያወጡ የህይወት አድን መድኃኒቶች ማድረስ ተችሏል። በአማራ አፋርና ኦሮሚያ እንዲሁም በቤንሻንጉል ጉሞዝ የመልሶ መገንባት ስራ ተከናውኗል፣ ሲሉ ዶክተር ሊያ ተናግረዋል። ባሳለፍነው አንድ አመት ውስጥ እንግዲህ በአማራና በአፋር ክልል ከተሰሩ የመልሶ ማቋቋምና ጤና ተቋማት መልሶ የማደራጀት ስራ ውስጥ በአማራ ክልል ወደ አርባ ሆስፒታሎች እንደዚሁም አራት መቶ አስራ አምስት ጤና ጣቢያዎች አገልግሎት ማስጀመር የተቻለ ሲሆን በአፋር ክልልም አንድ ሆስፒታልና ሀያ ጤና ጣቢያ ስራ እንዲጀምሩ ተደርጓል። ተጨማሪ አንድ ጤና ጣቢያ ደግሞ ወደ ሆስፒታል እንዲያድግና አገልግሎት እንዲሰጥ ተደርጓል። እንደዚሁም በግጭት ከተጎዱ ጤና ጣቢያዎች መካከል በኦሮሚያም ሰላሳ ሶስት ጤና ጣቢያዎች አገልግሎት መልሰው እንዲጀምሩም እንደዚሁ ድጋፍ ተሰጥቷል። እነዚህ መልሰው ተደራጅተው ስራ መስጠት የጀመሩ ተቋማት አሁን በተለይ የድንገተኛ ህክምና፣ የመሰረታዊ ጤና አገልግሎት፣ የእናቶችና ህጻናት ጤና እንደዚሁም ተላላፊ ያልሆኑ በሽታዎች እና ምርመራዎችን ለማህበረሰቡ እየሰጡ ነው። ነገር ግን አሁንም በሙሉ ለሙሉ ጠንካራ የሆነ አገልግሎት እንዲሰጡ ተጨማሪ ድጋፍ የሚቀጥልና አሁንም ከተለያዩ አጋሮች ጋር እየተሰራ የሚገኝበት ነው። ከተለያዩ የባለድርሻ አካላት ጋር የጀመረውን የጤና ተቋማት መልሶ የመገንባት ስራ አጠናክሮ እንደሚቀጥል የጤና ሚኒስቴር አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ። ፀሐይ፣ ክቡራትና ክቡራን አድማጮች አሁን ለምሽቱ የመጨረሻ ወዳደረግነው ዘገባ ነው የምንወስዳችሁ። ዓለም አቀፍ ርዕሰ ጉዳይን ይመለከታል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በዓለም ዙሪያ ባሉ ሀገራት እንደሚታመኑና እንደ ጠንካራ መሪም እንደሚታዩ ፒዩ የተባለው የጥናት ማዕከል የሕዝብ አስተያየት የሚሰበስብ ተቋም አስታወቀ። በሌላ በኩል ጥናቱ እንደጠቆመው ጠቆመው በሩሲያው ፕሬዚዳንት ቭላዲሚር ፑቲን ላይ ያለው እምነት ባለፈው ዓመት ዩክሬንን ከወረሩ በኋላ መቀነሱን አመልክቷል። የአሜሪካ ድምፅ የዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴይን ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር እንግዲ ወልዴ እንደሚከተለው ያቀርበዋል። ባለፈው ህዳር አጋማሽ የፕሬዚዳንታዊ ዘመን ምርጫ ከተደረገ በኋላ ጆ ባይደን የቻይናውን ፕሬዚደንት ሺ ጂንፒንግን እና ሌሎች የዓለም መሪዎችን ለማግኘት ወደ እስያ አቅንተዋል። ለዲሞክራቲክ ፓርቲያቸው ከተጠበቀው የተሻለ የምርጫ ውጤት በመመዝገቡ ጥንካሬ እንደሚሰማቸው በወቅቱ ተናግረው ነበር ሺ ጂንፒንግን አውቃቸዋለሁ። ከሌሎች የዓለም መሪዎች አንጻር ከሺጂንፒንግ ጋር ብዙ ሰዓት አጥፍቻለሁ፣ በሚገባ አውቃቸዋለሁ። በጣም ትንሽ አለመግባባት ነው ያለው በመሃላችን። እናም እንፈታዋለን። ቀዩ መስመር የትጋ እንደሆነና ለእያንዳንዳችን በጣም አስፈላጊው ጉዳይ ምን እንደሆነ በሚቀጥሉት ሁለት ዓመታት እንለየዋለን። በዶናልድ ትራምፕ ለሚደገፉ የሪፐብሊካን እጩዎች የአጋማሽ የፕሬዝደንታዊ ዘመን ምርጫ ውጤት ጥሩ አልነበረም የተሰበሰቡ የህዝብ አስተያየት ውጤቶች እንደሚያሳዩትም ከትራምፕ ወደ ባይደን በተደረገው ሽግግር ሳቢያ አለም ለአሜሪካ ያለው አስተያየት እየተሻለ ሆኗል ፒው የጥናት ማዕከል በተሰኘው ተቋም ባለፈው ሐምሌ የተደረገው ጥናት እንደሚያሳየው በ18 ሀገሮች ከጎልማሶች ላይ ከተሰበሰበው አስተያየት 58 በመ በመቶ የሚሆኑት ዓለም አቀፍ ጉዳዮችን በተመለከተ ባይደን የተሻለው ውሳኔ ይሰጣሉ ብለው ይተማመናሉ። ሪቻርድ ዋይክ በተቋሙ የዓለም አቀፍ አስተያየት ጥናት መሪ ናቸው። ዋይክ ለቪኦኤ በስካይፕ በሰጡት ቃል እንዳመለከቱት ጥናቱ በተደረገባቸው አብዛኞቹ ሀገራት ያሉ ሰዎች ከትራምፕ ይልቅ ባይደንን ይበልጥ ይመርጣሉ። በግል ሰዎች ለእርሳቸው የተሻለ አስተያየት አላቸው። ከትራምፕ ይልቅ ባይደን ብቁ ናቸው ብለው ያምናሉ። ከትራምፕ ፖሊሲ ይልቅ የባይደን ፖሊሲ ይወዱላቸዋል። የአየር ንብረት ስምምነቱ አንዱ ጥሩ ምሳሌ ነው። ባይደን ወደ ፓሪስ የአየር ንብረት ስምምነት መልሰውናል። ያ በጣም ተቀባይነት ያገኘ ጉዳይ ነው። ባይደን በዓለም ያላቸውን ተቀባይነት ያህል ግን በአገር ውስጥ የላቸውም። በአገር ውስጥ ያላቸው ተቀባይነት አርባ በመቶ አካባቢ ነው። አጥኚዎች በአገር ውስጥ ያለውን ዋልታ ረገጥ የፖለቲካ ድባብ እንደ ምክንያት ይጠቅሳሉ። በርካታ መሪዎች ከአገር ውስጥ ይልቅ በውጭ ተወዳጅነት እንዳላቸውም ያነሳሉ። ኤሊዛቤት ሻክልፎርድ የቺካጎ ካውንስል ለዓለም አቀፍ ጉዳዮች በተሰኘው ተቋም አጥኚ ናቸው። በአብዛኛው ሀገራት ያሉ ሰዎች የባይደንን አቀራረብ ይመርጣሉ መባሉን ይስማማሉ። ባይደን አሜሪካንን ወደ ዓለም አቀፉ ማህበረሰብ እና ወደ ዓለም አቀፍ ጉዳዮች በንቃትና በክብር እንድትመለስ አድርገዋል። በዛም ሰዎች ደስተኞች ናቸው። ባይደን በውጭ ያላቸው ተቀባይነት ፑቲን ካላቸው ጋር ይቃረናል። ይህም በተለይ በዩክሬን ላይ ሳይነኩ ወረራ በመፈጸማቸው ነው ተብሏል። ፒው የጥናት ማዕከል በተሰኘው ተቋም የተሰበሰበው አስተያየት እንደሚያመለክተው ዘጠኝ በመቶ የሚሆኑት ብቻ ናቸው ፑቲን በዓለም አቀፍ ጉዳዮች ላይ ትክክለኛ ውሳኔ ይሰጣሉ ብለው የሚተማመኑት። ሪቻርድ ዋይክ ይህን ያብራራሉ። ሩሲያን በተመለከተ ካለፉት ጊዜያት ሁሉ ዝቅተኛ ደረጃ ላይ ነው ያለችው። ጥናቱ በተደረገባቸው በርካታ አገራት ለፑቲን ዝቅተኛ ደረጃ ነው የተሰጣቸው። ሩሲያ ዩክሬንን በመውረሯ ጠንከር ያለ ተቃውሞ ገጥሟቸዋል። ባይደን የሰሜን አትላንቲክ ጦር ቃል ኪዳን አገሮችና የአውሮፓ ህብረት ለዩክሬን ድጋፍ እንዲያደርጉ የመሪነት ሚና በመጫወታቸው የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ባይደንን ካመሰገኑት የዓለም መሪዎች አንዱ ናቸው። ማክሮን እንዳሉት ሩሲያ ቁጥጥር ባይደረግባት ኖሮ በየትኛውም የዓለም ክፍል ዛሬ መረጋጋት አይኖሩም ነበር። እንግዱን ለዓመቱ መጨረሻ የዓለም ሁኔታዎችን የሚቃኝ ዘገባ አመሰግናለሁ ክብራትና ክብረን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ ስምንት መሆኑን ያመለክታል። የሁለተኛውን አጋማሽ ቀዳሚ ቅንብር ነው የምናሰማችሁ። ትምህርት አዲስ አበባ ዩኒቨርሲቲ በዚህ ዓመት ራሱን በራሱ የሚያስተዳደር ዩኒቨርሲቲ ሆኖ እንዲደራጅ ስራ መያዙ ተነገረ። ይለናል ትምህርት ለምሽቱ ባጠናቀረው ዘገባ ለዚህ የሚያበቁ ዝግጅቶች ከወዲሁ እየተከናወኑ መሆናቸውንም አንድ የትምህርት ሚኒስትር ከፍተኛ የስራ መሪ ለአሜሪካ ድምፅ ገልጠዋል። በሚቀጥሉት ሁለት ዓመታት አዲስ አበባ ዩኒቨርሲቲን ጨምሮ ሌሎች ስምንት የመንግስት ዩኒቨርሲቲዎች ራስ ገዝ ሆነው እንደሚደራጁም ተመልክቷል። መለስካቸው አማሃ ነው። ለዛሬው የትምህርት ፕሮግራም እንዲህ ያቀናበረው በመንግስት ከሚተዳደሩት ሃምሳ አንድ ዩኒቨርሲቲዎች መካከል በኢትዮጵያ የመጀመሪያው ዘመናዊ ከፍተኛ የትምህርት ተቋም አዲስ አበባ ዩኒቨርሲቲ በዚህ ዓመት ራሱን በራሱ የሚያስተዳድር ዩኒቨርሲቲ እንደሚሆን በትምህርት ሚኒስቴር የአስተዳደርና መሠረተ ልማት መሪ ሥራ አስፈጻሚ ዶክተር ሰለሞን አብርሃ በተለይ ለቪኦኤ በሰጡት ቃለ ምልልስ አስታወቁ። ሥራ አስፈጻሚው በዝርዝር እንዳስረዱት የሀገሪቱን የትምህርት ጥራት ከወደቀበት ለማንሳት ጥናቶች እንደተካሄዱም ምክር ሐሳቦችም እንደቀረቡ ገልጸዋል። ከእነዚህም ምክር ሐሳቦች አንዱ ዩኒቨርሲቲዎችን ራስ ገዝ ማድረግና በሀገር ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ ማድረግ መሆኑን አስገንዝበዋል። ዩኒቨርሲቲዎችን ራሳቸውን በራሳቸው ለማስተዳደር እንዲበቁ በሚደረገው አካሄድም ትኩረት የሚሰጣቸውን ጉዳዮች አመላክተው አዲስ አበባ ዩኒቨርሲቲ ከዚህ አኳያ በዚህ ዓመት ራስ ገዝ ዩኒቨርሲቲ እንደሚሆን ጠቁመዋል። ሶሄድ ለመስራት ባለፉት ጊዜያት ሰፊ ስራዎችን ነው ስንሰራ የቆየ ነው። አንደኛ ተቋማት ራስ ገዝ ሲሆኑ ምንድን ነው የሚያስፈልጋቸው? በምን አይነት ክራይቴሪያ ነው እስከ ራስ ገዝ ተቋማት የሚሆኑት? ምክንያቱም 51 ዩኒቨርሲቲዎች አሉ በመንግስት ዘናል። 47 ዩኒቨርሲቲዎች ለትምህርት ሚኒስቴር ተጠሪ የሆኑ ናቸው። አራቱ ለተለያዩ ተቋማት ተጠሪ የሆኑ ናቸው። እነዚህ 47 ዩኒቨርሲቲዎችን ራስ ገዝ እናድርግ ስንል ማን ነው ራስ ገዝ መጀመሪያ መሆን ያለበት እንዴት ነው በምን አግባብ ነው የሚለው ነገር የማየት እዛ ላይ የመስራት ስርዓት ሰርቷል ሁለተኛ ቀድመን የምንሰራቸው ስራዎች ቀድመን የምንለያቸው ዩኒቨርሲቲዎች ራስ ገዝ የምናደርጋቸው እነማን ናቸው የሚለውና ምንድን ነው ሊያሟሉ የሚገቡት ከመሰረተ ልማት አኳያ ከሰው ሀይል አኳያ ከፋይናንስ ስርዓታቸው አኳያ ከና ካላቸው ተሞክሮና እና ልምድ እና እድሜም አብሮ ተጨምሮ ምክንያቱም እድሜ በራሱ ተሞክሮና ና ልምድ ውስጥ ላይ ይመጣማ ነው ከእሱ ጋር የለየናቸው ስራዎች አሉ ከዛዎች ያንን መሰረት አድርገን አዲስ አበባ ዩኒቨርሲቲን በዚህ ዓመት አውቶኖማስ ለማድረግ ራስ ገዝ ለማድረግ እንቅስቃሴ እያደረግን ያለነው። ዶክተር ሰለሞን አክለውም አዲስ አበባ ዩኒቨርሲቲን ራስ ገዝ አድርጎ እንደገና ለማደራጀት እየተከናወኑ የሚገኙ ስራዎችንም በዝርዝር አስረድተዋል። እሱ ላይ ቁልፍ ስራው አንደኛ ቻርተር ማዘጋጀት ነው። እንግዲህ እያንዳንዱ ዩኒቨርሲቲ ነው የሚታወቀው ሲቋቋም በደንብ ነው የተቋቋመው የአንዳንድ ዩኒቨርሲቲ ሲቋቋም በደንብ የተቋቋመው አዲስ ዩኒቨርሲቲ ሲቋቋም በደንብ የተቋቋመው ያ ደንብ ነው ራስ ገዝ እንዳይሆን ያደረገው የሚል ሀሳብ ስላለ ራስ ገዝ ሊያደረገው የሚችለውን ደንብ የማዘጋጀት ቻርተሩ መቀየር አለበት። የመጀመሪያው ያደረገው አዲስ አበባ ዩኒቨርሲቲ ቻርተር ዩኒቨርሲቲ አድርጎ ማውጣት ቻርተሩን የማዘጋጀት ስራ ነው የሰራ ነው። አንዱ እሱ ነው። እሱ ተጠናቆ አሁን ለፍትህ ሚኒስትር ቀርቦ ፍትህ ሚኒስትር ማስተያየት ሰጥቶበት ለሚኒስትሮች ምክር ቤት ሊቀርብ ሬድ ነው ያለው። እሱ ነው ያለው። አንደኛ። ሁለተኛ አዲስ አበባ ዩኒቨርሲቲ ራሱ ራስ ገዝ ለመሆን ዝግጁ ነው የሚለውን የሚለው ነገር እና ራስ ገዝ ሲሆንስ ምን ምን ስራዎች ነው መስራት ያለበት፣ እንዴት ነው ራሱን ራስ ገዝ አድርጎ ማዘጋጀት ያለበት የሚለው ነገር በተለያዩ ውይይቶች የማድረግ ማድረግ ስራ የተለያዩ መድረኮች የመፍጠር ስራ ሰርተናል። አንዱ የሰራ ነው። ከዩኒቨርሲቲ መምህራኖች ጋር፣ ከፕሮፌሰሮች ጋር፣ ከሞራና ጋር የመዋየት ባሻገር ተቋሞ ራስ ገዝ ሲሆን በመዋቅር ደረጃ ምን መምሰል አለበት? በአካዳሚክ ደረጃ ምን መምሰል አለበት? በምርምር ስራው እንዴት መምሰል አለበት? አስተዳደራዊ ስራው ምን መምሰል አለበት? የሚለው ነገር 86 ተቋሙ የዩኒቨርስቲው መምህራን ሲኒየር መምህራዎች ልምድ ያላቸው ሰዎች ተካተውበት እዚህ ውስጥ ኮሚቴ ተደራጅቶ፣ የተለያዩ ኮሚቴዎች አደራጅተን ጥናት ተደርጎ ዩኒቨርስቲው ራስ ገዝ በሚሆንበት ሰዓት እንዴት በምን አግባብ ኦፕሬት ማድረግ እንዳለበት እንዴት መስራት እንዳለበት የሚል ስራ የተሰራበት ሁኔታ ነው ያለውእና ዝግጅቱ በዚህ መልኩ ነው እየተሰራ ያለው። በሚቀጥሉት ጥቂት ዓመታት ውስጥ ብዛት ያላቸው በመንግስት የሚተዳደሩ ዩኒቨርሲቲዎች ራሳቸውን በራሳቸው የሚያስተዳድሩ ነጻ ዩኒቨርሲቲዎች እንደሚሆኑ የሚናገሩት ዶክተር ሰለሞን በሁለት ዓመታት ውስጥ ግን በአገሪቱ ውስጥ የምርምር ዩኒቨርሲቲዎች ተብለው የተለዩ ስምንት ዩኒቨርሲቲዎች ራስ ገዝ እንደሚሆኑ አመላክተዋል። እንግዲህ የሚቀጥሉት ፕላናችን፣ በአሁኑ ሰዓት የምርምር ዩኒቨርሲቲ ተብሎ የተለዩት ተቋማት ናቸው። ወደዛ የሚገቡት ለምሳሌ እንደ ጎንደር፣ ጅማ፣ ባህርዳር፣ ረመያ፣ ሐዋሳ፣ አርባ ምንጭ፣ መቀሌ ዩኒቨርሲቲዎች አይነት በአሁኑ ሰዓት በምርምር ዩኒቨርሲቲ ያሉት ናቸው። ወደዛ አቅጣጫ እንዲገቡ አንዱ ቀድሞ ቀጣይ ሁለት ዓመቱ እነዛኞቹን አሁን የጠራዋቸው ዩኒቨርሲቲዎችን ወደ ራስ ገዝ አስተዳደር እናስገባቸዋል ብለን ነው የምናሰበው። በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ አንዱ ቀድሞ ከአንዱ ሊሄድ ይችላል። እንደ ተቋማቱ ዝግጁነት ማለት ነው የሚወሰነው የሚሆነው እና የእኛ ዕቅድ ግን በቀጣይ እነዚህ ዩኒቨርሲቲዎችን የምናስገባል። ከዶክተር ሰለሞን ጋር ያደረግነው ቃለ ምልልስ ሰፊ ነው። የዩኒቨርሲቲዎች ራስን በራስ ማስተዳደር ጥቅሙ ምንድን ነው? ለመማር ማስተማር ሂደቱ መበልጸግ ምን ይበጃል? ራስን በራስ የማስተዳደር ነጻነቱ እስከምን ነው? የሚሉና የመሳሰሉ ጥያቄዎችም በሰፊው ይዳሰሳሉ። በሌላ ዝግጅት እንመለስበታለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። አድማጮች፣ አሁን ንግድና ምጣኔ ሀብት። ኢትዮጵያ ካለፉት አራት ዓመታት ወዲህ ብሔራዊ የዲጂታል መታወቂያና የትምህርት ቤት ሰነዶችን አስተማማኝ ለማድረግ በእንግሊዝኛው አጠራር ብሎክቼን የተባለውን ቴክኖሎጂ ፕሮጀክቶች ተግባራዊ እያደረገች መሆኑን ገለጠች። ፕሮጀክቱ ሙሉ ለሙሉ ተግባራዊ ሲደረግ የአገሪቱን አጠቃላይ የምርት ገቢም በ11 ከመቶ ያሳድጋል የተባለው የፕሮጀክቱ ኃላፊዎች ሰሞኑን በሰጡት መግለጫ። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ሁለት የጉዳዩን አዋቂዎች አነጋግሮ ተከታዩን ለዛሬው ንግድና ምጣኔ ሀብት አቀናብረዋል። ከዓለም ባንክ በተገኘ የ200 ሚሊዮን ዶላር ድጋፍ ከካርዲኖ ጋር የብሎክቼን ቴክኖሎጂን በመጠቀም የኢትዮጵያ ትምህርት ሚኒስቴር የትምህርት ነክ ሰነድ ምዝገባ ማረጋገጫ እና የተማሪዎችን መታወቂያ ፕሮጀክቶችን ተግባራዊ ማድረግ ከጀመረ አራት ዓመታትን አስቆጥረዋል። እንደ ትምህርቱ ሁሉ ለብሔራዊ የዲጂታል መታወቂያ ፕሮጀክትም በተያያዟት 2015 ዓም 12 ሚሊዮን ዜጎችን ተጠቃሚ ያደርጋል ተብሎ እንደሚጠበቅ የፕሮጀክቱ ኃላፊ አቶ ዮዳሄ ዘሚካኤል መናገራቸውን የመንግስት መገናኛ ብዙኃን ባሳለፍ ነው ነው የታህሳስ ወር ዘግበዋል። ይሁን እንጂ አራት ዓመታትን ያስቆጠረው የመታወቂያ ፕሮጀክት እስካሁን ማስመዝገብ የቻለው 14 ሚሊዮን መታወቂያዎችን መሆኑን መንግስት ያወጣው መረጃ አመልክቷል። የእነዚህ ፕሮጀክቶች መሰረት የሆነው የብሎክቼን ቴክኖሎጂ ምን እንደሆነ የዳይቨርሲፋይድ ቴክኖሎጂ አገልግሎት መስራችና ስራ አስኪያጅ አቶ ግሩም ክፈተው እንደሚከተለው ይገልጹታል። ብሎክቼን ማለት የተለያዩ ዲጂታል የሆኑ ንብረቶችን ወይም መዝገቦች ማለት ነው። መሰረዝና መደለዝ የማይችሉ በቀላሉ ሊለወጡ የማይችሉ ሲስተም። በምን በምንድን ነው ኢትዮጵያ ልትጠቀምባቸው የምትችላቸው? ብሎክቼን እንዴት ነው ልትጠቀምበት የምትችለው? ብሎክቼን አሁን ምንድን ነው ከፍተኛ ደረጃ የማይሰረዝ እና የማይደለዝ መዝገብ ማለት አሁን በቤት ዝውውር ላይ ንብረት አረካከብ ላይ የባንክ ጉዳይ ላይ በተለያዩ የሰነድና ማረጋገጫ ምዝገባዎች ላይ የብሎክቼን ቴክኖሎጂን ብንጠቀም ልክ እንደ ዲጂታል አይ እየሰራን እንዳለ ነው። ለምሳሌ ውጭ ያሉ ሰዎች የግዴታ አገር ቤት ሄደው ፈርመው ጣት አሻራቸውን አስገኝተው ሁሉን ነገር ማድረግ አለባቸው። እነዚህም ኢንቨስትመንትም ይሁን ግዥም ይሁን ሽያጭም ለማድረግ የብሎክቸን ቴክኖሎጂን ግን መጠቀም በምንጀምርበት ጊዜ እነዚህም ከዚህ እዛ ድረስ መሄድ አንድን ሰው ካለበት ቦታ መነሳቱን ይቀንሰዋል። ሌብነትን ይቀንሳል። ኮራፕሽንን ይቀንሳል። የተለያዩ ከበስተጀርባ ማይታዩ እንቅስቃሴዎችን በሙሉ ያጠፋቸዋል። ብሎክቸን ቴክኖሎጂ በተለያዩ መልኮች ሊያገለግል ይችላል። በእርሻም ላይ የተጠቀምንበት ነው። በቡናን በተመለከተ በሎጂስቲክስ ላይ ስራዎች ተጀምረዋል። አቶ ሽመልስ አስፋው በተለያዩ የዓለም ክፍሎች ላለፉት ሰላሳ አምስት ዓመታት በቴክኖሎጂ ዘርፍ የሰሩ የቴክኖሎጂ ኢንቨስተር ናቸው። ካለፉት ስምንት ዓመታት ወዲህ ወደ አፍሪካ በመሄድ በኢትዮጵያና በኬንያ ከብሎክቼን ቴክኖሎጂዎች ጋር በተያያዘ እየሰሩ ነው። ኢትዮጵያ በብሎክቼን ተጠቃሚ መሆኗ ለምጣኔ ሀብቷና ሁሉን አቀፍ እድገት ያለው አስተዋጽኦ ትልቅ መሆኑን ገልጸው ቴክኖሎጂውን ለመጠቀም ያሉትን ተግዳሮቶች እንደሚከተለው ይገልጿቸዋል። ዛሬ ብሎክቼን ለመጠቀም ፕራይመሪሊ ችግር የሚሆነው ሁለት ነገር ነው። አንደኛ ነገር በቂ ሰው ኤክስፐርት ያለው አንድ ጥያቄ ነው። ሁለተኛ ደረጃ ደግሞ ብሎክቼንን በኢትዮጵያ የመሬት ሁኔታ የሚመጥን ሶሉሽን የመፍጠር ሁኔታ ነው። ሌላ ሀገሮች እንደተሰሩት ለምሳሌ ብዙ ኦፖርቹኒቲዎች ሊመጡ ይችላሉ። በተለይ በምን በኩል ብዙ ነገሮች አሁን ሬከርድ ኪፒንግ ለምሳሌ፣ የመሬት ካርታ ለምሳሌ እንደዚህ አይነት የመሰሉ ነገሮችን በማያሻማ ሁኔታ እያንዳንዱ ሰው እንደ አሴት እንዲይዘው በትክክለኛ ሳይበላሽ፣ ወይም ደግሞ ሳይታለል፣ ወይም ደግሞ አንዳንድ ቦታ አይተህ እንደሆነ እኛ ሀገር እኳ በጣም ባይበዛም አፍሪካ ሀገር ባጠቃላይ ግን ስታየው አንድ ካርታ ሶስት አራት ባለቤት አለው። አንተ ማታውቀው ያ ካርታ ለሌላ ሰው ተሰጥቶ ሊሆን ይችላል። ይሄንን ያስቀራል። ስለዚህ ግልጽነትን ያመጣል። አንደኛ ነገር፣ ሁለተኛ ነገር የእኛ ውጪ የምንልካቸው ነገሮች በውጭ ሀገር እይታ ትሬሰብል የሚሉት ቋንቋ፣ ይሄ ነገር የተሰራው ከየት ነው? ሶርሱ ምንድን ነው? ኦርጋኒክ ነው የሚለውን ትሬስ ማድረግ ይቻላል። ስለዚህ ይሄ ነገር እውነተኛ ማረጋገጫ ሊሆን ይችላል። ሌላው ለምሳሌ ኛ ብዙ እቃ ከውጪ የምናመጣ ስለሆነ የሰፕላይ ቼን ሞዳሊቲውን ያለውን ችግር ሊቀርፍ ይችላል። ኤፊሽንሲ ክሪኤት ሊያደርግ ይችላል። ብዙ ኦፖርቹኒቲዎች አሉ። በአጠቃላይ አሁን ያወራሃቸው በትምህርት ሚኒስቴርና በመታወቂያው ሁላችንም የምናውቃቸው ናቸው። በውስጣዊነት ደግሞ በመንግስትም ደረጃ በግልም ደረጃ የሚሰሩ አሉ። በቂ ነው ወይ ገና ነው አይደለም የፕሮጀክት ስራው ከተጀመረ አራት ዓመታት ያስቆጠረው የብሔራዊ ዲጂታል መታወቂያ አገልግሎት ሙሉ በሙሉ ወደ ስራ ሲገባ የአገሪቱን ብሔራዊ ጠቅላላ ምርት ወይም ጂዲፒ በ11 በመቶ ከፍ እንደሚያደርገው የኢትዮጵያ መንግስት ገልጿል። የፕሮጀክቱ ኃላፊ አቶ ዮዳሄ አገራዊ የሆነና በአሻራ የተደገፈ መታወቂያ ባለመኖሩ የተነሳ ባንኮች በድብቅ ማንነት በሚፈጸምባቸው ማጭበርበር ባለፈው ዓመት ቢያንስ 1.5 ቢሊየን ብር ማጣታቸውን ፍትህ ሚኒስትርን ጠቅሰው መናገራቸው ተዘግቧል። ብላክቼን መተማመንን የሚፈጥር ቴክኖሎጂ መሆኑን አቶ ሽመልስ በምሳሌ ያስረዳሉ። ይሄ ምንድን ነው? አንደኛ እኔ ማንነቴን የሚያሳውቅ፣ ሁለተኛ ነገር ስማርት ኮንትራክት የሚባል ነገር አለ። ማለት እንግዲህ ይሄ ኮድ ነው። ለምሳሌ እኔ ከአንተ አንድ ነገር ብገዛ፣ ያ ነገር አንተ ስትልክልኝ እኔ ጋር መድረሱን ማረጋገጫ ከደረሰ በኋላ አንተ እንዲከፈል የሚለው ነገር፣ ሶስተኛ ሰው መኖር አለበት። እዚህ መሀል ሁለታችንም የምናምነው እኔ ለእሱ ብሩም ሰጠዋለሁ፣ እሱ እቃውን ለአንተ ይሰጣል። ከዛ በኋላ ያለዋውጠናል። ይሄ ነገር ይቆማል፣ ሶስተኛ ሰው መኖር አያስፈልግም። እኔ እናንተ ሳንተዋወቅ ኮንትራክታችንን በዛ በተሰራበት መንገድ መስራት ይችላል። ለባንኮች በጣም ኤፊሽንሲ ይፈጥራል። ለኤኒ ካይን ኦፍ ኮንትራቶች ኤፊሽንሲ ሊፈጥር ይችላል። የዳሮን ስራ በጣም ሊያፋጥነው ይችላል። ይሄ ነው ዋናው ፕሪንስፕሎ የብሎክቼን ማለት እንግዲህ ስራዎችን በታማኝነት መስራት የሚቻልበት መንገድ ነው ምክንያት ግልጽ ነው እኔም አየዋለሁ እሱ አየዋል ኤክስኪዩት የሚያደርገው እንትኑ ነው መታለል አይችልም መለወጣል ጥሩ በተለይ ብሎክቼንን ከክሪፕቶ እና ከቢትኮይን ጋር ከመሳሰሉት ከሌሎቹም ጋር ደባልቆ የማየት ነገር አለ ስጋትን የመፍጠር ምክንያቱም እየተነገረ ያለው በዛ አካባቢ ጥሩ ዜና ስላልሆነ አሁን በአንዳንዶቹ ጋር ስጋት አለ እና በዛ አንጻር እሱን እንዴት ነው የሁለቱን ልዩነት የሚመልሱ? አሁን መተማመን የሚፈጥር ከሆነ ያንን አላዳ ነውም እና እዚህ ጋር ለምንድን ነው ያድነዋል ተብሎ የሚጠበቀው? በጣም ቆንጆ ጥያቄ ነው። አሁን ብሎክቼይን ማለት አንደርላይኒንግ ቴክኖሎጂ ራሱ ቢትኮይን የሚሆን ክሪፕቶ ከረንሲው የሚመዘገብበት እንደ ሌጀር በለው የሚቀመጥ እንትን ነው። ያንን ነገር በትራንስፓረንት መንገድ ማስተካከል አሁንም ክሪፕቶ ግን ካረንሲ ነው። ሰ ኮይን ያ ካረንሲ እኔ የምገበያይበት ነው። በከረንሲ መገበያየት ይችላሉ። እንደ ብር ማለት ነው። ዲጂታል መገበያያ ማለት ነው። በዲጂታል መንገድ መገበያ ይትምልበት ልክ አንድ ሰው ዶላር እንዳለው አንድ ሰው ብር እንዳለው ይሄም እንደ ካረንሲ ነው፣ ግን ዲጂታል አሁን የነዚህ የክሪፕቶ የካረንሲ ችግሮች አሁኑ ጊዜ የተፈጠሩት የብሎክቼኑ ችግር ሳይሆን ችግሩ ምንድን ነው? እነዚህ ኤክስቼንጅ የሚባሉ አሉ። ማለት እንግዲህ እኔ ብሎክቼንን ኢንቨስትመንት እንደ ፋንድ የሚገባበት ነገር ይኖርና ያንን ፋንድ ውስጡ ያሉት ሰዎች ባላቸው የኢኮኖሚ ዘርፉ ለማስያዣ እያደረጉ ምን እያደረጉ ያጨረብሩበት መንገድ ነው። ብሎክቼን ግን አንተ እንደ ሰራኸው ነው። አንተ ከሰራኸው አጠቃቀምህ እንትን ይልሃል እሱ ምንም ችግር ብላክቼን ቴክኖሎጂ ና ዲጂታል መታወቂያን አስመልክቶ ከባለሙያዎቹ ጋር ያደረግነው ቆይታ አላበቃም ተከታዩን በሌላ ዝግጅት ይዘን ቀርባለን ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ ጤና ይስጥልን ና አመስግኜ አድማጮች የመጨረሻው ርዕስ አፍሪቃ ነክ ርዕሶች ነው። ሁለት ዘገባዎችን ይዟል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተገፋፍተው አልሻባብን የተቀላቀሉ ሲሉ የገለጿቸው ወጣት የአልሻባብ አባላት እጃቸውን እንዲሰጡ ጥሪ ያቀረቡ። ፕሬዝዳንቱ ይህን ጥሪ ያቀረቡት የሶማሊያ መንግስት በቡድኑ ላይ የጀመረው ወታደራዊ ጥቃት በቀጠለበት በአሁኑ ወቅት ነው። መሐመድ ዳይሴኔ ከሞቃዲሾ ዘገባ አስተላልፏል። በሌላ ዘገባ የሶማሊላንድ የጸጥታ ኃይሎች ደም ከተፋሰሱበት የተቃውሞ ሰልፍ በኋላ ላ ፑንትላንድ ግዛት የምትላትን ላስ አኖድ ከተማን ለቀው ወጥተዋል። መሐመድ ሼክ ኖር ነው ከሞቃዲሾ ይህን የዘገበው። ቆንጅታየ የሁለቱንም ጨምቃ የሚከተለውን አቀናብራለች። ፕሬዚደንት ማህሙድ አርብ ዕለት በዋና ከተማዋ ሞቃዲሾ ውስጥ በሚገኝ መስጊድ ውስጥ ባደረጉት ንግግር ነው የአልሸባብ ተዋጊ ለሆኑት ወጣቶች ጥሪውን ያሰሙት። ባለፈው አመት ለሁለተኛ የስልጣን ዘመን የተመረጡት ሐሰን ሼክ መሐሙድ በእስላማዊው ታጣቂ ቡድን ላይ ጦርነት አውጀዋል። ለቡድኑ ተዋጊዎችም ሳይረፍድባችሁ በጊዜ የሽብርተኛ ርዕዮተ ዓለሙን አውግዙ በማለት አሳስበዋል። ፕሬዚደንቱ ይህንን የእጃችሁን ስጡ ጥሪ ያሰሙት ታጣቂዎቹ በሶማሊያ ማዕከላዊ ክፍለ ግዛት በሁለት ተከታታይ ቀናት ባደረሷቸው ሁለት ጥቃቶች ከፍተኛ ወታደራዊ መኮንኖችን ጨምሮ ከአርባ አምስት የሚበልጡ ሰዎችን ከገደሉ በኋላ ነው። ልንገራችሁ፣ አሁን የያዛችሁትን የተሳሳተ ጎዳና ትታችሁ ተመለሱ። ኑ፣ ወደ መንግሥታችሁ፣ ወደ ሕዝባችሁ፣ ወደ ሃይማኖታችሁ ተመለሱ። ከዚህ በኋላ የምትፈጽሙት እያንዳንዱ አድራጎት በጥፋት ላይ ጥፋት ይሆንባቸዋል። ፕሬዚደንቱ በታጣቂው ቡድን ላይ ሙሉ ጦርነት ካወጁ በኋላ የመንግስቱ ኃይሎች በየአካባቢው ሕዝብ ድጋፍ ቡድኑን ማጥቃታቸውን ቀጥለዋል። ብዛት ያለው አካባቢም በተለይም በደቡባዊ ማዕከላዊ ክፍለ ግዛት ታጣቂውን ቡድን አስለቅቀው ተቆጣጥረዋል። የሀገሪቱ ጠቅላይ ሚኒስትር ሀምዛ አብዲ ባሬ በመንግስቱ ቴሌቪዥን ጣቢያ ባደረጉት ንግግር ባለፈው ህዳር ወር ውስጥ ሞቃዲሾ በሚገኘው ቪላ ሬይስ ሆቴል ላይ የአልሸባብ ታጣቂዎች ያደረሱትን ጥቃት አመቻችተዋል በሚል ተጠርጥረው የተያዙ ወታደሮች እንዳሉ ገልጸዋል። የዛን ዕለት ስራ ላይ የነበሩት ወታደሮች በሙሉ ታስረው ምርመራ እየተካሄደ ነው። ምርመራው የተሳካ እንዲሆን እንፈልጋለን። በቁጥጥር ስር የዋሉት ምን ያህል ወታደሮች እንደሆኑ ግን ጠቅላይ ሚኒስትሩ አልገለጹም። በቤተመንግስቱ መንግስቱ አቅራቢያ በሚገኘው ከፍተኛ የመንግስትና የጸጥታ ባለስልጣናት በሚያዘወትሩት ሆቴል ላይ በደረሰው በዚህ ጥቃት ቢያንስ አስራ ሶስት ሰዎች ተገድለዋል። አልሸባብ ለጥቃቱ ኃላፊነት ወስዷል። የሶማሊያ መንግስት ከጽንፈኛ እስላማዊው ከአልሸባብ ጋር ሲዋጋ 15 ዓመት ሆኖታል። ቡድኑ የመንግስት ባለስልጣናትንና የአፍሪካ ህብረት ሰላም አስከባሪዎችን ኢላማ በማድረግ በሚያደርሰው ጥቃት የብዙ ሰዎች ህይወት አጥፍቷል። በሌላኛው የአፍሪካ ነክ ርዕሶች ዘገባ ደግሞ ራሷን ከሶማሊያ ገንጥላ ሪፐብሊክ ብላ አውጃ የምትገኘው ሶማሊላንድ የጸጥታ ኃይሎቿ ከፑንትላንድ ጋር በይገባኛል የሚያጨቃጭቃትን ላስ አኖር ከተማን ባለፈው ሳምንት ለቀው መውጣታቸው ተዘግቧል። አንድ የፖለቲካ ሰው በጥይት መገደላቸውን ተከትሎ በከተማይቱ ባለፈው ሳምንት በተቀሰቀሰ ተቃውሞ ቢያንስ የስምንት ሰዎች ህይወት እንደጠፋ ነው የተዘገበው። የላስ አኖድ ከንቲባ ኢብራሂም አሊ ለቪኦኤ በሰጡት ቃል የሶማሊላንድ ወታደሮች ሲወጡ ሁሉም ወገኖች የከተማይቱን ሰላም እንዲጠብቁ የአገር ሽማግሌዎች ባደረጉት ተማጽኖ ካለፈው ሐሙስ ጀምሮ ተረጋግታለች ብለዋል። ከተማይቱ ውስጥ የተመደቡት ወታደሮች ለቀው ወደ ቀድሞው ጣቢያቸው እንዲመለሱ ባለቆቻቸው ታዘዋል። የአገር ሽማግሌዎች፣ የንግዱ ማህበረሰብ እንዲሁም ላስ አኖድ ውስጥ ሰላም እንዲሰፍን የሚፈልጉ ሁሉ ከተማዋ ወደ ቀድሞ ሰላሟ እንድትመለስ አብረው ለመስራት ተስማምተዋል። ሶማሊላንድ ወታደሮቿን ወደ ላስ አኖድ ያዘመተችው ባለፈው ሳምንት በመንግስት ተቃዋሚ ሰልፈኞችና በፖሊሶች መካከል ግጭት ከተቀሰቀሰ በኋላ ነው። ተቃውሞውን ያስነሳው አንድ የከተማዋ ፖለቲከኛ በጥይት ከተገደሉ በኋላ ሲሆን ረቡዕ ዕለት ደግሞ አንድ ባለመደብር በጥይት ከተገደለ በኋላ ሁከቱ ተባብሷል። የሐኪም ቤት ምንጮች ለቪኦኤ እንደገለጹት ባለፈው ሳምንት ውስጥ ቢያንስ 15 ሰዎች ናቸው የተገደሉት። በትልቁ የከተማዋ ሆስፒታል የሚሰሩት ዶክተር አብድራሂም ዋርፋ ግን ስምንት ሰዎች ብቻ እንደመዘገቡ ነው የገለጹት። ሶማሊላንድ የተቆጣጠረቻትን ላስ አኖድን ፑንትላንድ የራሴ ግዛት ነች በማለት ትከራከራለች። እንደ አውሮፓውያን አቆጣጠር በ1991 ራሷን ከሶማሊያ ገንጥላ እያስተዳደረች የምትገኘው ሶማሊላንድ ከተቀረው ሶማሊያ አካባቢ በንጽጽር በተሻለ የተረጋጋች ነች። እንደ ነጻ ሀገር ዓለም አቀፍ እውቅና ግን እስካሁን አላገኘችም። የሶማሊያ ብሔራዊ ዩኒቨርሲቲ የፖለቲካ ተንታኝ ሐሰን ሼክ የላስ አኖድ ነዋሪዎች ከሶማሊላንድ ይልቅ ራሳቸውን የዋናዋ ሶማሊያ አካል አድርገው እንደሚመለከቱ ይናገራሉ። laakiin waxaa political grievance የላስ አኖዱ ተቃውሞ መንስኤው ህዝቡ በፖለቲካ ስርዓቱ ላይ ያለው ብሶት ነው። ምክንያቱም ህዝቡ በአስተዳደሩ ተቋማት ውስጥ በማህበራዊ በኢኮኖሚና በክልላዊ አደረጃጀቱ ውስጥ የሚወክሉት በቂ ተወካዮች የሉትም። አብዲዋሃብ ዋሃብ ሼክ አብዲ ሰመድ ቢሮው ቢሮው ናይሮቢ የሆነው የአፍሪካ ቀንድ እስትራቴጂያዊ ጥናቶች ዓለም አቀፍ ተቋም ስራ አስኪያጅ ናቸው። ሶማሊላንድ ራስ ገዝ ሪፐብሊክነቷን የላስ አኖስ ህዝብ እንዲደግፍላት ልታሳምን አልቻለችም ይላሉ። ላስ አኖስ ኖ ላስ አኖድ ውስጥ የሶማሊላንድ አስተዳደር ከተመሰረተ አስራ አምስት ዓመት አልፎታል የሱል የሳናግ እና የአዩን ክፍለ ግዛቶች ነዋሪዎች ሶማሊላንድ ከተቀረው ሶማሊያ ልትገነጥላቸው ያላትን እቅድ አይደግፉም በኃይል ልታሳምናቸው ነው የሞከረችው ያ ደግሞ አይሰራም የሶማሊላንድ ፕሬዚደንት ሙሴ ቢሂ በበኩላቸው ባለፈው ሳምንት ረቡዕ በሰጡት ቃል ከተማዋ ውስጥ የተከሰተው ግጭት አሳሳቢ ነው የሚባለውን አጣጥለውታል። በፖሊሶች እና በነዋሪዎች መካከል የተፈጠረ ጊዜያዊ ግጭት ነው ብለዋል። ሆኖም ክብራትና ክብራን አድማጭ ተመልካቾቻችን ሰዓቱ በማለቆ እዚህ ላይ መቋጨታችን ነው። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦቻችን ጋር በመሆን የዛሬውን እዚህ ላይ ያበቃን። ነገ ከምሽቱ ሶስት ሰዓት ላይ እንመለሳለን። ሰላም፣ ደህና ደሩ።